you sí. ሰላም ጤና ስጥልኝ የተከበራችሁ ተመልካቾቻችን፣ እንደምናመሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የዛሬ የካቲት ስምንት 2015 ዓ ም መሰናዶ ጀምሯል። የምሽቱን መሰናዶዎች እናስታውቃችሁ። ከአርሶ አደሩ ጋር የሚሰሩ የልማት ሰራተኛ የሚባሉ ባለሙያዎች አሉ፣ ወይም ኤክስቴንሽን ኤጀንቶች የምንላቸው ማለት ነው። ስለዚህ እነሱን በማሰልጠን አርሶ አደሩን ፍላጎት ሲኖረው እነሱ ጋር እየሄደ ይመዘገባል። እኛ እነሱ ያሏቸው ስማርትፎኖች ላይ ወይም ታብሌቶች ላይ መተግበሪያችንን ጭነናል። አሁን የሰማችሁት ወጣት አላዛር ሚካኤልን ነው። ሄሎ እርፍ የተሰኘ በኢትዮጵያ አርሶ አደሮችን ከዘመናዊ የግብርና መሳሪያ አቅራቢዎች ጋር ለማገናኘት ያለመ አገልግሎት መስራች ነው። በምሽቱ እንግዳችን አድርገነዋል። በሌላ ዘገባ ደግሞ በአማራና በኦሮሞ ባህሎች ውስጥ ስላሉ ባህላዊ የእርቅ ስነ ስርዓቶች እናስቃኛችኋለን። ሌሎች ዘገባዎችም አሉን። ኤደን ገረመው የምሽቱ አስተናጋጃችሁ ነኝ። ኤልያስ አስማረን በድምፅና ምስል ምህንድስናው አብሮኛለ። አብራችሁ ታመሹ ዘንድ በአክብሮት እየጋበዝን አሁን ወደ ዘገባዎቻችን እንሻገራለን። ርፍ የኢትዮጵያ አርሶ አደሮችን ከዘመናዊ የግብርና መሳሪያ አቅራቢዎች ጋር ለማገናኘት ያለመ አገልግሎት ነው። በወጣቶች የሚሰጠው ይኸው አገልግሎት ያለውን እርባና በመመልከት ለተለያዩ ሽልማቶችም በቅቷል። በተለያዩ ዓለም አቀፍ ውድድሮችም ላይ ታጭቷል። ስለ አገልግሎቱ የበለጠ ለማወቅም አጋር መስራችና ስራ አስኪያጅ ከሆነው አላዛር ሚካኤል ጋር ሀብታሙ ስዩም አጭር ቆይታ አድርጓል። አላዛር አገልግሎቱ እንዲጀመር መነሻ የሆኑ ጉዳዮችን አስቀድሞ ያስረዳል። ሊቋቋም ከገፉት ምክንያቶች ልጀምር እና ያው እንግዲህ ሁለታችን፣ እኔም ፓርትነሬም በኢትዮጵያ ግብርና ውስጥ በተለያዩ ድርጅቶች ውስጥ እየሰራን የኢትዮጵያን ግብርና የመረዳት እድሉን ፈጥሮልናል እና አብዛኛው አርሶ አደር ሀገር ሁላችንም እንደምናውቀው ከተለመደው ከበሬና ከሰው ኃይል የእርሻ መንገድ አልተላቀቀም አሁንም ድረስ እና ብዙዎቹ ችግሮች ከዚህ ጋር የተያያዙ ችግሮች አሉበት። በሌላ ጎን ደግሞ አሁን የእርሻ ሜካናይዜሽን ወይም የእርሻ ማሽኖችን የመጠቀም የመግዛት ልምዱ እየዳበረ መጥቷል። ግን ይሄ እያንዳንዱ አርሶ አደር ትራክተር ወይ ኮምባይነር ወይ ትሬሸር የተመሳሰሉትን ማሽኖች አይገዛም ባለው ሁኔታ። ስለዚህ ያለው ሂደት የገዙ ሰዎች ለሌላቸው የማከራየት ስራ ነው እየተሰራ ያለው። ግን እሱም ቢሆን ውጤት ሊያስገኝ በሚችልበት ሁኔታ አይደለም። ምክንያቱም አብዛኞቹ ባለ ማሽኖች የከተማ ነዋሪዎች ናቸው። አርሶ አደሩ ያለው ገጠር ነው። ሁለቱ የሚገናኙበት መንገድ በጣም የተዘበራረቀ እና ደግሞ በጣም እንደበል ያልሆነ አይነት የአገልግሎት አሰጣጥ ነው ያለውና ከነዚህ ችግሮች በመመልከት ነው እንግዲህ ይህንን ነገር እንዴት ማሻሻል እንችላለን ወደሚለው ሀሳብ የመጣ ነው ማለት ነው የእናንተ አገልግሎት በተለይ በግብርናው ዘርፍ መልካም የሚባል አስተዋጽኦ ለማበረከት ያለም እንደሆነ እንግዲህ ጠቀስ አድርገህልናል በምን መልኩ ነው ገበሬዎች የሚጠቀሙበት በጣም ጥሩ እንግዲህ ሄሎ እርፍ በሁለት ሺህ አስራ ስምንት ሀሳቡን አመንጭተን ስንጀምረው የታሰበው ምንድን ነው? ቅድም እንዳልኩት አርሶ አደሩ ያለው ገጠር ነው። ባለ ማሽኖቹ ባለ ትራክተሮቹ ደግሞ በብዛት ከተማ አካባቢ ነው ያሉት። ስለዚህ ሁለቱን በቀላሉ ማገናኘት የምንችልበት መንገድ ምንድን ነው ብለን ነው ያሰብ ነው ግንን ለማገናኘት ሄሎ እርፍ ሶስት መቶችን ይጠቀም አንድ የሞባይል መተግበሪያ ያለን ዓለም ኡበር እንደምንለው ወይም ደግሞ በሀገራችን እየተለምደ እንደመጣው ራይድ ሄሊንግ ሰርቪስ አይነት ሞባይል መተግበሪያ ዴቨሎፕ አድርገንለታል ሰርተንለታል። ማርትፎን ተጠቃሚ ርሷ ሁሉም ቢኖሩ በዛ ራሳቸውን ሬጅስተር አድርገው ወደኛ ፕላትፎርም የሚፈልጉትን ሰርቪስ ማሳወቅ ይችላሉ ማለት ነው። ወደ ሄልወር ሁለተኛው መንገድ ደግሞ ጥሪ ማዕከል ወይም ኮል ሴንተር የምንለው ነው። ሶ ዘጠና ስምንት ሰማንያ ስድስት የሚባል የጥሪ ማዕከል አለን። በዛ ወደ ቀጥታ በመደወል መመዝገብ እና የሚፈልጉትን አገልግሎት በሚፈልጉት ቀን እንዲያገኙ እዛ ላይ መመዝገብ ይችላሉ። እነዚህ ሁለቱም መንገዶች ግን ቀጥታ ሊደረስባቸው የማይችሉ ስለሆነ ከግብርና ሚኒስቴር እና ከሌሎች ፓርትነሮች ጋር በጋራ በመሆን በኢትዮጵያ ግብርና እንግዲህ ታች ከአርሶ አደሩ ጋር የሚሰሩ የልማት ሰራተኛ የሚባሉ ባለሙያዎች አሉ፣ ወይም ኤክስቴንሽን ኤጀንቶች የምንላቸው ማለት ነው። ስለዚህ እነሱን በማሰልጠን አርሶ አደሩን ፍላጎት ሲኖረው እነሱ ጋር እየሄደ ይመዘገባል። እኛ እነሱ ያሏቸው ስማርትፎኖች ላይ ወይም ታብሌቶች ላይ መተግበሪያችንን ጭነናል። ዜን በዛ መሰረት ይመዘግቡና ወደ እኛ ሲስተም ይልካሉ። ስማርትፎን ወይም ደግሞ ታብሌት ደግሞ የሌላቸው የልማት ሰራተኞች በወረቀትና በእስክርቢቶ መዝግበው በዘጠና ስምንት ሰማንያ ስድስት ላይ ደውለው ያንን ፍላጎት ያስመዘግባሉ። ዜን በሌላኛው ሳይድ ደግሞ እየመዘገብን መረጃቸውን እያደራጀ ናቸው ያሉ አገልግሎት ሰጪዎች ያሉ ባለትራክተሮች፣ ትራክተሮች፣ ባለ ኮምባይን አርቨስተሮች፣ ባለ መውቂያ ማሽኖች ዜን እንደ አፕሮፕሬት እንደተፈለገው አገልግሎት እና ለተፈለገው ቦታ በአቅራቢያው ያለውን አገልግሎት ሰጪ ከአርሶ አደሩ ጋር ሊንክ እናደርጋለን ማለት ነው። ይሄ አልቲሜት ታርጌቱ ምንድን ነው? ሚመጣው ኢምፓክት ምንድን ነው ደግሞ ብለን ስንጠይቅ፣ እርሻው በደንብ የመታረስ ውቂያ በደንብ የመወቃት ነገር ስለሚኖር የበለጠ ፕሮዳክቲቭ እንዲሆን ያደርገዋል። አልቲሜትሊ የምግብ ዋስትና እየተረጋገጠ የገቢ ምንጩ እየጨመረ እንዲሄድ ማድረግ ነው አልቲሜት ታርጌቱ። ከተጠቃሚ ገበሬዎች ያገኛችሁት ምላሽ ምን ይመስላል? እንደሚታወቀው ለአመታት የኢትዮጵያ አርሶ አደሮች በባህላዊ መንገድ ነው ሲያርሱ ምርትም ሲሰበስቡ የቆዩትና ከዘመናዊ ማሽን ባለቤቶች ጋር ባላቸው ግንኙነት ውስጥ ይሄ አገልግሎት በምን መልኩ ጠቀማቸው፣ ያላቸው ምላሽ ምን ይመስላል? በአጠቃላይ ይህንን አገልግሎት የመተግበሪያውን እና ሌሎች ነገሮችን ዲዛይን በማድረግ በመስራት ወደ ሁለት አመት ተኩል አካባቢ ከቆየም በኋላ ባለፈው አመት ግንቦት አካባቢ ነው ስራውን የጀመር ነው መሬት ላይ ወርደን ያ ወቅት የመሬት ዝግጅት ወቅት ነበረ። አሁን ደግሞ በመህር ወቅትም እንደዚሁ የውቅ አገልግሎትን እንዲያገኙ ለማድረግ ጥረት አድርገናል። እስካሁን እንግዲህ የሙከራ አገልግሎት ነበር ነበር ስንሰጥ የነበረው፣ አንድ ወረዳ ላይ ነበረ ስንሰጥ የነበረው እና እስካሁን ባለው በዚች በትንሹ በስድስት ወሩ ወደ አንድ ሺህ አካባቢ የሚጠጉ አርሶአደሮችን ሜካናይዜሽን አገልግሎት እንዲጠቀሙ አክሰስ እንዲያደርጉ ማድረግ ችለናል እና በቅርቡ ተመልሰን ሄደን እነሱን ኢንተርቪው የማድረግ ስራ እየሰራን ነበረ። ምንድን ነው ያላቸው ፊድባክ፣ ምንድነው የተሰማቸው ስሜት የሚለውና። በእውነቱ በጣም ከጠበቅነው በላይ ነበረ። የአገልግሎቱ ተቀባይነት ኦልሞስት ይሄ በሚፈለግበት ሰዓት ላይ የመጣ አይነት አገልግሎት እንደሆነ ነው ከአርሶ አደሮቹ ከአርሶ አደሮቹ ጋር ከሚሰሩትም የልማት ሰራተኞች ያገኘነው ፊድባክ እና በጣም ኢንከሬጅ የሚያደርግ ነገር ነው። እንግዲህ አስፍተን ደግሞ ብዙ ብዙ ቦታዎች ላይ ይሄንን ነገር ለመስራት የሚያስችል አይነት የአርሶ አደር ተቀባይነት ነው ያገኘ ነው። በዚህ አገልግሎት የተለያዩ ሽልማቶችን የተለያዩ እውቅናዎችን እንዳገኛችሁም ሰምተናል። አሁን ደግሞ በአንድ ዓለም አቀፍ የአግሪቴክ የውድድር ላይም ተሳታፊ እጩዎች እንደሆናችሁ ሰምተናል። እነዚህ ውድድሮች በእናንተ የስራ ጉዞ ውስጥ ምን አይነት አስተዋጽኦ አላቸው? በምን መልኩ ጠቀሟችሁ? ለወደፊቱ ያላችሁ እቅድና አላማስ ምንድን ነው? ያው እንግዲህ አሁን ምንድን ነው እንደዚህ አይነት አለም አቀፍ ውድድሮች ይሄ ኢመርጂንግ ቴክኖሎጂስ ወይም ደግሞ እየተጀመሩ ያሉ አዳዲስ ቴክኖሎጂዎችን ለማበረታታት እና ያሉባቸውን ችግሮች በተለይ ከፋይናንስ እና ከቴክኒካል ችግሮችን ለመቅረፍ እገዛ የሚያደርጉ ውድድሮች ናቸው። አሁን እየተወዳደርንበት ያለ ነው ወይም የመጨረሻው ስቴጅ ላይ የደረስንበት ውድድር አሜሪካን ሀገር ያለ ሚልከን ሙሴፔ ፋውንዴሽን የሚባል ያዘጋጀው ነው። እሱ ላይ እንግዲህ አለም አቀፍ ውድድር ነው። እዛ ላይ ከአስራ ሶስት ሀገራት ወደ ሀያ አራት የሚሆኑ ከእኛ ጋር የሚወዳደሩ ሌሎች አግሪቴክ ካምፓኒዎች አሉ። እንግዲህ በእሱ ዘርፍ እየተወዳደርን ነው። አልቲሜትሊ የእነዚህ ውድድሮች ጥቅም ለእኛ ምንድን ነው? አገልግሎቱ ከተጀመረ ከመጀመሪያው ቀን ጀምሮ ገንዘብ ማስገኘት የሚችሉ ስራዎች አይደሉም፣ ጊዜ ይፈልጋል። እንዳለመታደል ሆኖ ደግሞ ለእንደዚህ አይነት ሰርቪሶች ሀገራችን ውስጥ ያለው የፋይናንስ አቅርቦት በጣም ዝቅተኛ ወይም የለም በሚባል ደረጃ ነው እና እንዲህ አይነት ዓለም አቀፍ ውድድሮች ላይ የምናገኛቸው የገንዘብ ድጋፎች ፕሮጀክቱን ወይም ስራውን እያስቀጠል ነው እንድንሄድ ከምንሰራባቸው ቦታዎች ላይ ጂኦግራፊክ ከበሬቻችን እንዲሰፋ ብዙ አርሶ አደሮች ጋር እንድንደርስ የሚያደርገን ነው። እግዚአብሔር ረድቶን ካሸነፍን ሙሉ ለሙሉ ስራው ላይ መልሰን ኢንቨስት በማድረግ በብዙ ክልሎች ላይ ይህንን አገልግሎት ለብዙ አርፍ አደሮች ለማዳረስ ይጠቅማል ማለት ነው። እጅግ በጣም አመሰግናለሁ። አላዛር ሚካኤል የኢትዮጵያን ግብርና ለማዘመን ዓላማ አድርጎ ስለሚንቀሳቀሰው ሄሎ እርፍ አገልግሎት ማብራሪያ ስለሰጠህን በእጅጉ እናመሰግናለን። መልካም ዕድል እንዲገጥማችሁም እንመኝላችኋለን። በጣም እናመሰግናለን። እግዚአብሔር ይስጥልን። አዲስ አበባ ላይ ከአንድ ዓመት ተኩል በፊት በጥቂት ወጣቶች የተጀመረው ውጧትን ሳይክል በመጋለብ ማሳለፍ ባህል እየሰፋ መጥቷል። እግረ መንገድ የተሰኘው የሳይክል ማህበረሰብ ከመቶ በላይ ወጣቶችን የሚያሳትፍ ሲሆን ከዚህ ውስጥ ግን ከሶስት የማይበልጡ ሴቶች ብቻ እንደነበሩ የቡድኑ አጋር መስራች ኤፍሬም በቀለ ይናገራል። ይህንን ችግር ለመቅረፍም በቅርቡ 16 ሴቶችን ሳይክል ትችያለሽ በተሰኘ መርሃ ግብር አማካኝነት አሰልጥነው አስመርቀዋል። ኤፍሬም በቀለና እንዲሁም ደግሞ ከሰልጣኞቹ መካከል አንዷን አነጋግሬ ያሰናዳሁት ዘገባ ቀጥሎ ይቀርባል። ሳይክል ትቼ ያለሽ በመስከረም 2015 ዓ ም እግረ መንገድ የሳይክል ማህበረሰብና ለም ከተማ በተሰኙ ተቋም አጋርነት የተጀመረ መርሃ ግብር ነው። ከተጀመረ ሁለት ዓመት ሊሞላው ጥቂት ጊዜ በቀሩት የእግረ መንገድ ማህበረሰብ በየሳምንቱ እሁድ ጠዋት በአዲስ አበባ ጎዳናዎች ላይ ሳይክል በመንዳት መጓዝ፣ የተለያዩ ትስስሮችን ማካሄድን የመሳሰሉ አላማዎችን የያዘ ነው። ይሁን እንጂ በዚህ ቡድን ውስጥ ያሉ ሴቶች ቁጥር ሶስት ብቻ መሆኑ ሳይክል ትቼ ያለሽ እንዲጀመር አድርጓል ይላል የእግረ መንገድ አጋር መስራች ኤፍሬም በቀለ ሳይክል ትችላለች ከለም ከተማ ከተባለ ከሌላ እዚ ሀገር በቀል ከሆነ ነንፕራፊት ኦርጋናይዜሽን ጋር ሆነ የምንሰራው አዲስ ፕሮጀክት ነው። ሳይክል ትችላለች ያው ስሙ እንደሚናገረው ሳይክል የምንለው ባይስክልን ለመግለጽ ነው። በተለምዶ ሳይክል ስለሚባል ና ብዙ ሰው ስለሚያውቀው እዚ ሀገር ትችላለች ደግሞ የምንለው ያው ከዚህ በፊት እግረ መንገድ የሚያደርጋቸው አክቲቪቲዎች አሉ ከሳይክል ከተገናኙ ሰ እዛ ላይ የነበሩን ሁለት ወይም ሶስት ብቻ ሴቶች ናቸው። ከሁለት መቶ በላይ ሜምበሮች አሉ። ግን በጣም መንገድ ላይ ሳይክል የሚሄዱት እነሱ ብቻ ሁለት ብቻ ነበሩ፣ እና ጥያቄዎች የጠየቅን ነበር ለምንድን ነው ሴቶች ቁጥራቸው ያነሰው ከሚል እና የተነገሩን አንዳንድ ነገሮች ነበሩ። ለምሳሌ ሳይክል ትሬኒንግ ወይም ደግሞ ሳይክል አለመቻላቸው፣ ፍላጎት የሚኖራቸውም ያን ሳይክል ትሬኒንግ አለማግኘታቸው፣ ወይም ደግሞ ሳይክል ትሬኒንግ የሚያገኝበት ቦታ ብዙ አመቺ እንዳልሆነ ከነሱ ካላቸው ርቀት ቦታና የተለያዩ ምክንያቶች ምክንያት አመቺ እንዳልሆነ የነገሩን ነገር ነበር። እንዲሁም ያው በተለይ መሀል ሀገር አዲስ አበባ ላይ ብዙ አክሴፕታንስ የለም፣ ብዙ ተቀባይነት የለውም። ሳይክል መጣ ወደ ስራ ስቴጅ ወይም ደግሞ ገበያ ስቴጅ ብዙ የተለመደ ነገር አይደለም። ስለዚህ እነዚህ ነበር ያገኘናቸው መልሶች። እዚህ የተነሳ ነው ምንድነው ሳይክል ብናሰለክ ናቸው ብለን ፐብሊክ አናውንስ አላደረግነው፣ ግን ለምናውቃቸው ሰዎች ብቻ ላክም ጠይቅ ነበር እና ወዲያ ወደ ሀያ የሚሆኑ ልጆች ተመዘገቡ፣ ሴቶች፣ ወጣት ሴቶች ውስጥ ተመዘገቡ። ከዛ በኋላ እነሱን በየእሁድ ውጭ ላይ የሚዘጉ መንገዶች አሉ፣ ለሳይክል እና አክቲቪቲ የሚሆኑ መንገዶች፣ መንገድ ለሰው የተባለ አክቲቪቲ አለ። እዛ ላይ ማስልጠን ጀመርን ማለት ነው እነዛ ልጆች ወደ አስራ ስድስት የሚሆኑት እንግዲህ ሳይክል ትችላለች ጆይን አድርገው መስልትን ጨምሩ። ማለት ዛሬ ሁለት ወር አካባቢ ኤፍሬም ለዚህ መርሃ ግብር መሳካት በማህበራዊ ድረገጽ ላይ ጎፈንድሚ በመክፈት ሳይክሎች እንዲገዙና በዛ ስልጠና እንዲጀመሩ መደረጉንም ይገልጻል። ይህ ስልጠና ታዲያ የሴቶችን በራስ መተማመን የሚያጎለብትም ነው ይላል። ወደ ዘጠኝ የሚሆኑ ሳይክሎች ከዛ ከለም ከተማ የነሱ ሳይክል አመቱ። ከዛ በኋላ ይነት ስራ አልጀመሪም ማለት ነው። ለየሳምንት ለስድስት ሳምንት ነው የሰለጠኑት የሳምንቱ ጠዋት ጠዋት ይመጣሉ። እዛ ቦታ ላይ የተዘጉ መንገዶች ላይ በጣም ለመማር ጉጉት ነበራቸው። እንግዲህ ቦታውን ሴፍ አድርገን አድረ ነው። በስንሳ የነበሩ አሰልጣኞች ደግሞ እንደዚህ ቮለንቲ ወይም ደግሞ በጎ ፈቃደኞች መታየት ሰለች ነበር። እንግዲህ ትሬኒንጉ ሳይክል መለማመድ የዚህ ከሆነ ሳይክል ስልጠና ሴፍቲ እና ደግሞ ሜንቴናንስ ደግሞ ሳይክልን መጠገም መንገድ ላይ ይበላሽባቸው እንዴት መጠገም ይችላሉ። ሴፍቲ ምንለው ደግሞ ሄልሜት ሴፍቲ መንገድ ላይ ህጎች ወይም ሮድ ሴፍቲ እንለዋለን። እነሱንም ኦሬንት አደረግናቸው ለስድስት ሳምንት። ያልሰለጠኑ ነው ለመጀመሪያ ጊዜ ነው አብዛኞቹ ወደ አስራ አራት የሚሆኑት ከተመረቁት ከአስራ ስድስት ውስጥ አስራ አራት የሚሆኑት ሳይክል ነድተው አያውቁም ከዚህ በፊት ማለት ነው። ሳይክል ተለማመዱ ግን ሁሉም በሚገርም ሁኔታ ሶስተኛ ሳምንት ላይ ብቻቸውን መንዳት ጀመሩ። እዛ ቦታ ላይ አራተኛ ሳምንት ላይ ሁሉም ሴቶች መንዳት ጀመሩ ሳይክል ስተኛ ሳምንት ላይ ከዛ ከተከለለው ከተዘጋው መንገድ አጅበናቸው ከኛ ሩ ከዘ መንገድ ግሩፕ ጋር አጅበናቸው ከተማ ወጣን። ከተማ ወጥተን ከተማ የመንገድ ላይ ህጉን እያከበሩ ለመጀመሪያ ጊዜ ከተማ ላይ መኪናዎችን ሌሎች ማቲንች ሌሎችን ትራፊክ ባለበት መንገድ ዞርም ከተማ መጣን ወደ ቦታ ተመለሱም። የመጨረሻው ቀን ደግሞ የተለያዩ ሌሎች ተጨማሪ ሴፍቲ እና የመንኪና ሰሚ ሰጠናቸው። አሁን ደግሞ ከትላንትና ወዲያ እሑድ ዕለት ፕሮግራም አደረግን። ሁሉም ተመረቁ። እንዲሁም ከመቶ በላይ አዲስ አበባ ውስጥ ሳይክል የሚሄዱ ሰዎች ወይም ደግሞ ሳይክሊስቶች መተው አጅበዋቸው እንዲሁም ይ ሌሎች ስቴክሆልደሮች ከመንግስት ሌሎች መንፋት መጥተው ከአፕሬት አጋዋቸው ግራጁዌሽን ተደረገ። በጣም ጥማት ፕሮግራም ነበር። ወይዘሮ አሊስ ፓሮናኪያን በሳይክል ትችያለሽ መርሃ ግብር ከመጀመሪያዎቹ ሰልጣኞች መካከል አንዷ ናቸው። ይህ ስልጠና በራሴ የራስ መተማመኔን እንዳጎለበት እንዲሁም ደግሞ ክብደት እንድቀንስ አግዞኛል ይላሉ። እዚህ ቡድን ልመጣ የቻልኩት አጋጣሚ የእግረ መንገድ ፌስቡክ ሳይት ላይ ማስታወቂያውን አየሁኝ እና በጣም ብዙ ዘመናት ዘመናት አልፎኛል ሳይክል ከነዳው ላይክ በጣም ህጻን ሆኜ ማለት ነው። አስራ ሁለት አስራ ሶስት ሆኜ እና ሳስበው የተሳን ነው። ፕላስ ለጤናም ጥሩ ነው፣ ኪሎ ለመቀነስም ይረዳኛል ብዬ አሰብኩኝ እና እንደዛ በማሰብ ጆይን አረኩ። የእውነት ለመናገር ላይክ የተወሰነ ፐርስፔክቲቭ ቀይሮኛል። ለምሳሌ በራሴ ኮንፊደንስ በተወሰነ ቢልድ አርጎልኛል። በፊት በጣም ነበር ምተኛ እሑድ ጠዋት። አሁን እሑድ ጠዋት ጠዋትን ትሬኒንጉ ከጀመረ ጀምሮ ማለት ነው ወደ ትሬኒንጉ ለመሄድ በጣም በጉጉት ነው የምሄደው እና የተወሰነ ላይክ መተኛቱ ጥቅም እንደሌለውና ጠዋት ተነስቼ ምንም አይነት ኤክሰርሳይዝ ሰራ ይጠቅመኛል የሚለው ፐርስፔክቲቭ አለኝ። በጣም በበጎ መንገድ ጥቅም ያገኘሁት ብዬ ማለት እችላለሁ። ወይዘሮ አሊስ በተለይም ደግሞ በአዲስ አበባ ውስጥ ሴት ልጅ ሳይክል ስትነዳ አለመለመዱ ሴቶችን ሳይክል እንዳይደፍሩ ያደረገን ይላሉ። ሳይክል ይችላለች ያው እየሰለተኑ የሚወዱት ሴቶች ራሳቸው አሰልጣኝ ሆናሉ በእኛ ብቻ እንዳይሆን በሌላ አካባቢያቸው ስልጠና እንዲሰጡ የተለያዩ ቦታዎች ላይ ሴቶች ከኝጎን እንዲወስዱ ሴቶችን ብቻ የምናገለግልበት ምክንያት ያው እንዳልኩሽ ነው። መንገድ ላይ ያሉት ሴቶች ቁጥር ሳይክል የሚሉ ቁጥር በጣም ትንሽ ነው። መንገዱ ደግሞ ያው የሕፃናትን ነው፣ የአዛውንትን ነው፣ የወጣቶችን ነው፣ የወንድም የሴትን ነው፣ የሁሉም ስለሆነ አ መንገድ ላይ ወጥተው እንዲያስተዋውቁ ግሩፕ ኖሯቸው ደግሞ በተለያየ ጊዜ ሳይክልን ከስፖርት እንቅስቃሴ ጀምረው ሳይክልን ደግሞ አሁን እየተሰሩ ያሉ እንግዲህ የተጨመሩ አዳዲስ መንገዶች አሉ ለሳይክል ብቻ የሚሆኑ ወይም ሳይክል ላይም የሳይክል መንገዶች ብቻ እየተጨመሩ ናቸው ያሉት። አሁን ደግሞ በቅርቡ የሳይክል ሼሪንግ ባይስክል ሼሪንግ ወይም ደግሞ ሳይክል የመጋራት ፕሮጀክቶች ከከንቲባዋ ቢሮ እስከ ስቴዲየም እስከ መስቀል አደባባይ ድረስ ሊጀመር ነው። ይሄ ለማንም ሰው ክፍት ነው። እነዚህም ፕሮቴክትድ በሆኑ ወይም ደግሞ ከመኪና ጋር ባልተገናኘ፣ ከእግረኛ ጋር ባልተገናኘ በሳይክል መንገድ ሸመሆን ናቸው። እነዚህ ከስፖርት ብቻ ሳይሆን ከስፖርት ባለፈ ለቀን ተቀን እንቅስቃሴ፣ ለስራ፣ ለትምህርት ለሚሄዱ ሰዎች እንግዲህ እንደምታገኝ ጋዝ ዋጋ በጣም ጨምረዋል መንገዶች በጣም እየጠበቡ ነው። መኪና ዋጋ መዘጋ በጣም ጨምሯል። ትክክለኛው መንገድ ደግሞ በሳክል ከተሰራ ሰዎች ወደ ስራ የሚሄዱበት አጋጣሚ ሰፈ ነው። ስለዚህ ነው የምናዘጋጃቸው ማለት ነው። ሴቶች ወደ ስራም ወደ የሚፈልጉበት ቦታ ላይ አማራጭ ትራንስፖርት አላቸው። ደግሞ መንገዱ ግን ሁኔታ መጠቀም ይችላሉ ማለት ነው። ነው አካባቢ ጋር የተስማማ ነው። ወጪን በጣም ቆጣቢ ነው። እንዲሁም ደግሞ ሴቶችንም ኤምፓወር የሚያደርግ ነው። በአጠቃላይ አክቲቪቲ ሆነ ወደዛ እንዲያድጉ ነው። እንግዲህ የምናስበው የሳክል ትሬኒንግ ማለት ነው። ኤፍሬም በቀጣይ የእግረ መንገድ ማህበረሰብ ስለያዛቸው እቅዶች እንዲያጋራል። ኮሜንቶች በቃ በጣም የተለያዩ ኮሜንቶች ነው የምትሰሚው። አንዳንዱ ያበረታታሻል፣ አንዳንዱ እባክሽ ይልሻል፣ አንዳንዱ ይህ ነው የማይሆን የሚደብር አይነት ኮሜንቶች ይሰርሻል። ሴት ሆነሽ ማለት ነው ኢቨን ለጠሎም ከመንገድ ላይ ከራስሽ ከምታውቂው ሰዎችም ኢቨን ፖዚቲቭ ነገርን አትሰሚ ትችያለሽ። ኧረ እባክሽ አይነት ነገር ማለት ነው። አዲስ አበባ ውስጥ ሌሎቹ ክልል እንደተለመደው ያህል አልተለመደም ገና ይቀራል። አሁን ባህር ዳር ብትሄጂ ቀሚስ ለብሳት አበሻ ቀሚስ ለብሳ ልትነዳ ትችላለች። በጣም ኖርማል ነው ለአይንም ተለምዷል። እኛ ጋር ግን ሴት ልጅ ኢቨን ባይስክል ላይ ስትታይ ፍጥጥ ብሎ ነው ነው ኧረ ሴትዮቹ ሴትዮቹ ባይክ እየነዳች ነው አይነት ነገር እንደ ይሄ ሴቶች ባስ ሲነዱ አሁን ብርቅ እንደሚሆነው ማለት ነው። አይ ቲንክ አሁን ይሄ ኢኒሺየቲቭ ለዚህ ግንዛቤ ለመፍጠር ጥሩ ሀሳብ ይመስለኛል። ለምን ሞር በታየ ቁጥር ሞር ነው ለአይን የሚለመደው። አንድ ነገር ኖርማል የሚመስለው ሞር ሲታይ ነው። ሞር ሴቶች ባይሲክል ላይ ሲታዩ በከተማ ውስጥ ኧረ ሴቶችም ለካ ጀምረዋል ምናምን የሚል ለአይን ይለመዳል። ስለዚህ ሴቶችን ነው ማበረታታት የሚያስፈልገው። የእግረ መንገድ የሳይክሊንግ ማህበረሰብ አጋር መስራች ኤፍሬም በቀለ በሳይክል ትች ያለች ሁለተኛ ዙር ስልጠና ወደ ሀምሳ የሚደርሱ ሴቶች መመዝገባቸውንና እነኚህ ስልጠናዎች እንደሚቀጥሉም ጠቁሟል። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደንገረመው ከዋሽንግተን ዲሲ። በመከታተል ላይ የምትገኙት የጋቢና ቬይን መሰናዶን ነው። ዝግጅቶቻችንን በአህዱ ሬዲዮና ቴሌቪዥን በቪ አምሃሪክ ፌስቡክ ገጽና እንዲሁም ደግሞ ዌብሳይት ላይ እንድትከታተሉ እንጋብዛለን። ወደ ደም አፋሳሽ የብሄር ግጭቶች በሚያድጉ ማህበረሰባዊ ፍትጊያዎች ለረዥም ጊዜ በተፈተነችው ኢትዮጵያ ከፍተኛ የሕዝብ ቁጥር ያላቸው የሀገሪቱ ብሔሮች ማለትም የአማራና የኦሮሞ ብሔር ተወላጆች ከሰሞኑ ባህላዊ የግጭት አፈታት ሂደትን የሚያሳይ ሙዚቃዊ ድራማ ለእይታ አቅርበዋል። የማያ ምስክርን ዘገባ ሀብታም ስዩም ቀጥሎ ያሰማናል። ከዓመት በፊት ብርቱካን ታደሰ በኢትዮጵያ ፌዴራል መንግሥትና በትግራይ ኃይሎች መካከል በነበረው ጦርነት ምክንያት በተወዛዋዥነት ተሠራበት ከነበረው የትውልድ ስፍራዋ የአማራ ክልሏ ወሎ ሸሽታለች። በህዳር ወር የሰላም ስምምነት ላይ ከተደረሰ ወዲህ ግን ብርቱካን ወደ ውዝዋዜ ሙያዋ ከመመለሷ በተጨማሪ ተሰጥኦዋን በመጠቀም በሀገሪቱ ባሉት ሁለት ትልልቅ ብሔሮች ማለትም በኦሮሞና አማራ ብሔሮች ዘንድ ባህላዊ የግጭት አፈታት ስርዓት እንዴት እንደሚከወን በመድረክ ላይ በማሳየት ላይ ትገኛለች። አበጋሪ በሰሜን ወሎ ብቻ የሚፈታ ነው እንጂ አገራዊ አይደለም። ግን በሀገራችን ዘንድ የመጣ ስለነበረ ይሄን አበጋር እንትናለን ግን ጦርነቱ በጣም አስከፊ ነበር ለምሳሌ እኔ ከደሴ ከመርሳ ደብረ ብርሃን ነው ተሰድጄ ስኖር የነበረው ደብረ ብርሃን ላይ ነበር በእግሬ ተጉዤ አራት ወር ደብረ ብርሃን ሰው ቤት ኖር ያለው በችግሩ ምክንያት እና በጣም ከባድ ነው በዚህ ትርኢት ውስጥ ተሳታፊ የሆኑት ተዋናያን ለተመልካቾች በማሳየት ላይ የሚገኙት አበጋር የተባለውን የአማራ ብሔር ጠብ ማድረቂያ የግጭት አፈታት ባህል ነው። በአበጋር ባህል መሰረት ሽማግሌዎችና ሴቶች ጥፋተኞችን ወክለው ይቅርታን ይለምናሉ። የወሎ ሀብሩ ወረዳ የኮሚኒኬሽን ቢሮ ባልደረባ የሆኑት አቶ ተስፋውን አሰፋ ባህሉ ተጨማሪ ደም መፋሰስን ለማስቀረት ያለውን ኃይል ሲያስረዱ፣ አሁን ራሱ መንግስት እንደዚህ ሰላም ማስፈን ባቃተበት ሰዓት ማለት ነው ሰው እየተዳኘ ያለው በአበጋር ይደቅ እጅግ በርካታ የሆኑ መገዳደሎች እኛ ጋር ይፈጠራሉ። በርካታ የሆኑ መገዳደሎች አበጋሮች ሄደው ከሰፈሩ ግን በቃለቅ የኦሮሞ ተዋናዮች በበኩላቸው በባህላዊው የገዳ ስርዓት መሠረት ሴቶች የሲንቄንበት በትር ጨብጠው የዕድሜ ባለጸጎች ለግጭቶች እልባት እንዲሰጡ ጥሪ የሚያቀርቡበትን ስርዓት ለእይታ አቅርበዋል። አቶ ዲማ በራ የሲንቄ ድራማ መራሒ ትርዒት ወይንም አዘጋጅ ናቸው። ሌላው ሰውዬ ሊበደል አይችልም። ስለዚህ ይህን በእነሱ እምነት ቱፍታ ካደረገ ይቅርታ ነው ይቅርታ ባብሎ ቶቶ ብሎ እንግዲህ ቱፍታ ማለት ራሱ የሚያደርገው አካሄድ አለ፣ ፕሮሴስ አለ። ያንን ነገር ቱፍታ ካደረገ በኋላ በቃ ዘመዳሞች ናቸው። የሲንቄን ብትር ወይንም ዱላን በሚስትነት ዘመኗ መብቷን ታስከብር ዘንድ እናት ለሴት ልጇ በሰርጓ ቀን የምታበረክተው ነው። መኪያ ጀማል የኦሮሞ ባህል ማዕከል ኃላፊ ናቸው። የስንቄን ባህላዊ ፋይዳ ያስረዳሉ። በተለይ አሁን እንደ ሀገራችን ያሉ በአሁኑ ሰዓት የተከሰተ ግጭት አስመልክቶ በተለያዩ ቦታ በስንቄ ባህል ትልቅ ስራ እየተሰራ ነው። ሲንቄ ባህል ብቻ ሳይሆን የገዳ ሥርዓትን ተጠቅመው ገዳና ሲንቄ አይለይም በየ ሁለቱ አንድ ላይ ተጣምረው ሰላምን ለማውረድ በኦሮሚያ ክልል ብቻ ሳይሆን በሌሎች ክልሎችም ቦታ እየሄዱ ከክልልም ባ እንዲህ ያሉት ባህላዊ የግጭት መፍቻ መንገዶች ለሰላም ቁልፍ ሚና እንዳላቸው የሚናገሩት ደግሞ አንጋፋው የኪነ ጥበብ ሰው ይፍሩ ጎበና ናቸው። ለምንድን ነው ብንን ከህዝብ ነው የሚመነጭ ወደ ህዝብ ነው ከታዳሚዎች መካከል የሚገኙት የኢትዮጵያ ወጣቶች በዚህ የተስማሙ ይመስላሉ። የዩናይትድ ስቴትስ መዲና ዋሽንግተን ዲሲ ውስጥ ያሉትን የጎዳና ተዳዳሪዎች መጠለያዎችን ለማንሳት የተወጠነው እቅድ በሀገሪቱ ባለው የጎዳና ተዳዳሪነት ቀውስ ትኩረት እንዲስብ እያደረገ ነው። የአሜሪካ ድምጿ ቬሮኒካ ባልደረስ ኤግሊሲያስ ብዛት ያላቸውን የጎዳና ተዳዳሪዎች በድንኳኖች የተጠለሉበትን የዋሽንግተን ዲሲውን ውን መክፈርሰን ስኩዌር ፓርክን ጎብኝታለች። ይህንን መናፈሻ ጎብኝታ ያጠናቀረችውን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች። በዩናይትድ ስቴትስ ዋ መዲና በዋሽንግተን ዲሲ ዙሪያ በየመናፈሻ ፓርኮቹ ጎዳና ተዳዳሪዎች ድንኳኖቻቸውን ቀላል ሰው ይኖራሉ። የፌዴራሉ መንግስት ባለስልጣናት ደግሞ ይህ ቀስ በቀስ በዚህ እንደ አውሮፓውያን የዘመን አቆጣጠር በ2023 ዓመተ ምህረት ውስጥ እንዲያከትም ነው የሚፈልጉት። ጎዳና ተዳዳሪዎች እንዳይጠለሉባቸው ክልክል ከሚሆኑት ቦታዎች አንዱ ታዲያ መክፈርሰን ስኩዌር የተባለው መናፈሻ ነው። የብሔራዊ ፓርኮች አገልግሎት ለቪኦኤ በሰጠው መግለጫ ከዋይት ሃውስ ቤተ መንግስት በቅርብ ርቀት የሚገኘው የስፍራ መጠለያ እንዳይሆን መከልከሉ ለሀገሪቱ ባለስልጣናት የአጠቃላዩን ህዝብና በዚያ የሚጠለሉትንም ሰዎች ደህንነት ለማረጋገጥ የሚጠቅም ሆኖ ተገኝተዋል ብሏል። አሊሳ ግሪፊን መስሪያ ቤታቸው ዋሽንግተን ዲሲ ውስጥ ሲሆን ፓርኩ እንደ ድሮው ጽድት ብሎ ለማየት እጓጓለሁ ይላሉ። ነገር ግን ይላሉ፣ በሌላ መልኩ ሲታይ ደግሞ ይሄ የሚደረገው ሌላ መሄጃ ቦታ የሌላቸውን ሰዎች አንስቶ ሌላ ቦታ በማስፈር ነው። ያም መፍትሄ አይመስለኝም። ይህ በእንዲህ እንዳለ የዋሽንግተን ዲሲ የጤናና የሰብአዊ አገልግሎቶች ምክትል ከንቲባ ቢሮ በጎዳና ተዳዳሪነት ላይ ያሉትን ሰዎች ከሚያስፈልጓቸው አገልግሎቶች ጋር የማገናኘት ስራ እየሰራን ነው ብሏል። ዳንኤል ኪንግሪ እንደ አውሮፓውያን አቆጣጠር በ2020 ዓ.ም ነው ከነበሩበት ከሌላ ፓርክ ወደ ሜክፈርሰን ስኩዌር ፓርክ ሄደው መጠለል የጀመሩት። መጠለያዎቹን ማንሳቱ የማይሰራ መንገድ ነው ይላሉ። ምክንያቱም አብዛኛው እዚህ ያለው ሰው ከዚህ ሲያነሱት ሌላ ጋ ሄዶ ይሰፍራልና፣ መንግስት ችግሩን ለመፍታት አንድ ነገር እያደረገ መሆኑን ለማሳየት መሞከሩን ቀጥሏል። ነገር ግን ውሃ ቅዳ ውሃ መልስ ነው። ሰውን ከዚህ አካባቢ ያነሱና በያለበት ይበትኑታል። ደግሞ ሌላ ቦታ ይሄዳሉ። ባለፈው አመት የዩናይትድ ስቴትስ መንግስት ባወጣው አሃዛዊ መረጃ በሀገሪቱ ዙሪያ ያሉት ቤት የሌላቸው ሰዎች ቁጥር ወይም ጎዳና ላይ የሚኖሩት ሰዎች ቁጥር ወደ 600 ሺህ እንደሚጠጋ አስታውቆ ነበረ። ኬሊ አንድሪያ የጎዳና ተዳዳሪዎችን የሚረዳ ጆርጅ ታውን ሚኒስትሪ ሴንተር የተባለ ማዕከል ኃላፊ ናቸው። የጎዳና ተዳዳሪነት ችግርን ለማስወገድ የተለያዩ መንገዶችን አቀናጅቶ መስራት ያስፈልጋል ይላሉ። የአይምሮ ጤና ችግር ያለባቸው ወይም የሱስ አስያዥ መድኃኒት ተጠቃሚ ለሆኑ ሰዎች አስፈላጊው ድጋፍ መሰጠት አለበት። ማህበረሰብ ውስጥ ስራ ለመቀጠር ይችላሉ ወይ? ያንንም መመልከት ያስፈልጋል። ኤ ኤዲክሰን ከሶስት አመታት በፊት ኑሯቸውን ጎዳና ላይ አድርገው በነበሩበት ጊዜ ቪኦኤ አነጋግሯቸው ነበር። ከዚያ ወዲህ ኤዲክሰን እርዳታ ለማግኘት ወስነው ዛሬ ከጎዳና ኑሮ ተላቀው ቤት ይዘው ይኖራሉ፣ ስራም አግኝተዋል። እኔ እንደማስበው የጎዳና ተዳዳሪ ለሆኑ ሰዎች ማዘን መራራት፣ የእርዳታ እጅ መዘርጋት ተገቢ ነው። ሌላው ደግሞ ትክክለኛውን አገልግሎትና እርዳታ ወደሚያገኝበት መምራት ነው። የባይደን አስተዳደር በሚቀጥሉት ሁለት ዓመታት ውስጥ የጎዳና ተዳዳሪዎችን ቁጥር በ25 ከመቶ ለመቀነስ ወጥኗል። ይህንንም እውን ለማድረግ ጎዳና ላይ ለሚኖሩ ሰዎች በአቅማቸው ተመጣጣኝ የሆኑ መኖሪያ ቤቶችን ማዘጋጀት የጤና ጥበቃ አገልግሎት፣ የስራ ስልጠናና የሕግ ድጋፍ አገልግሎትን ማሟላት የመሳሰሉት ላይ ለመስራት አቅዷል። የዋሽንግተን ዲሲ ከንቲባ በበኩላቸው እንደ አውሮፓውያን አቆጣጠር በ2025 ማለትም ከሁለት ዓመታት በኋላ ጎዳና ተዳዳሪነትን ከመዲናችን እናስወግዳለን ብለው ቃል ገብተዋል። የተከበራችሁ ተመልካቾቻችን አብራችሁን ስላመሻችሁ አብዝተን እናመሰግናለን። በዝግጅቶቻችን ላይ ያላችሁን አስተያየቶች በቪያ ማህሪክ የፌስቡክ ገጽ ላይ እንዲሁም ደግሞ ድረ ገጽ ላይ ታደርሱን ዘንድ እንጋብዛለን። ዝግጅታችን ከአሜሪካ ድምጽ ተሰናድተው በአህዶ ሬዲዮ ና ቴሌቪዥን ላይ የሚቀርበው የጋቢና ቪኦኤ መሰናዶ ነው። እንዲሁም ደግሞ ኢትዮሳት ሳተላይትም ላይ ታገኙናላችሁ። ኤደን ገረመው መሰናደውን በመምራት ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው አብረናችሁ ቆይተናል እናንተም አብራችሁን ስለሆናችሁ እናመሰግናለን ሰላም ጤና ስጥልኝ ደናደሩ